Voice of America. ይህ Voice የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ¶¶ ሰላም ጤና ያስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን፣ ቅዳሜ ህዳር 11 2010 ዓ ም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጅ ታየነኝ። ብርሃን ኃይሉ ዝግጅታችንን ትመራለች። ዝግጅታችንን ከአለም ዙሪያ በተጠናቀሩ ዜናዎች እንከፍታለን። ከዚያም በኢትዮጵያ ሰብአዊ መብቶች እንዲከበሩና ሁሉን አቀፍ አስተዳደር እንዲመሰረት የሚጠይቀው የዩናይትድ ስቴትስ የህግ ረቂቅ ኤችአር 128 ለውሳኔ ከተያዙ አጀንዳዎች ላይ እንዲነሳ መደረጉ ላይ ያተኮረ ቅንብር እናስከትላለን። ያን የህግ ረቂቅ የዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ በሙሉ ድምፅ ነው ያሳለፈው። እናም በሙሉ ምክር ቤቱ ሊጸድቅ ቀርቦ ነበር። ለኢትዮጵያ መንግሥት ጥረት ምስጋና ይግባውና ድምፅ ሳይሰጥበት ቀረ። የዩናይትድ ስቴትስ ኮሎራዶ ክፍለ ሀገር ኮንግረስማን ማይክ ሆፍመንን ድምፅ ነበር ያሰማናችሁ። የተለያዩ ወገኖችን ያሳተፈው ቅንብር ከዜና በኋላ ይቀርባል። ከስርጭታችን አጋማሽ በኋላ ደግሞ የቅዳሜ ምሽት መዝናኛችሁን የሙዚቃ ቃናን ይዞ ደሳለኝ መኮንን አብሯችሁ ያመሻል። መልካም ምሽት። በግብፅ ምዕራባዊ በረሃ ውስጥ ከነውጠኞች ጋር በተካሄደ የተኩስ ልውውጥ 54 የግብፅ ፖሊሶች መሞታቸው ተገለጠ። ፖሊሶቹ የተገደሉት ባለፈው ዓመት በአገሪቱ ለተካሄዱ አያሌ ጥቃቶች ኃላፊነት በወሰደው የሐዝም ቡድን አባላት ላይ አሰሳ በሚያካሄዱበት ወቅት መሆኑ ታውቋል። ባለስልጣናት እንዳስታወቁት ከካይሮ ደቡብ ምዕራብ 135 ኪሎ ሜትር ላይ በሚገኘው አልዋሃት አልባህሪያ ወረዳ ውስጥ በተካሄደው በዚህ ጥቃት ሌሎች ስምንት የደህንነት አባላትም የመቁሰል አደጋ ደርሶባቸዋል። የአገር ውስጥ ሚኒስቴር ግድያው መፈጸሙን አረጋግጦ የሟቾችን ቁጥር ግን ይፋ አላደረገም። ኒጀር ውስጥ ስለተገደሉት አራት የዩናይትድ ስቴትስ ወታደሮች መከላከያ ሚኒስቴር መልስ እንዲሰጥ ምክር ቤት አባሎች እየወተወቱ ባሉበት በአሁኑ ወቅት ስለ ግድያው አዲስ ዝርዝር መውጣቱም ተነገረ። የጉዳዩ መጓተት ብዙ የምክር ቤት አባላትን እንዳሳሰበም ይነገራል። ለወታደሮቹ መገደል ሁለተኛ ሐሰተኛ የሽብር ጥቃት እንደ ሰበብ ተደርጎ መቅረቡም በተለያዩ የዜና አውታሮች ተዘግቧል። የዓለም ጤና ድርጅት የዚምባብዌውን ፕሬዚዳንት ሮበርት ሙጋቤን እንደ የልብ ድካም አዝማና ስትሮክ በመሳሰሉት ተላላፊ ላልሆኑ ሕመሞች የአፍሪቃ የበጎ ፈቃድ አምባሳደር አድርጎ ሾማቸው። ውሳኔው ግን ውዝግብ ቀስቅሷል። በድርጅቱ የመጀመሪያው አፍሪቃዊ ሹም ኢትዮጵያዊው ዶክተር ቴዎድሮስ አድሃኖም ገብረ ኢየሱስ ከዓለም አቀፍ የሰብአዊ መብት ተከራካሪዎችና ከሌሎችም ሹመቱን አስመልክቶ ሂስ እየተሰነዘረባቸው እንደሆነ ታውቋል። ከተቾቹ አንዱ ዋና ቢሮ ጄኔቫ ውስጥ የሆነው የተባበሩት መንግስታት የሰብአዊ መብት ቢሮ ዋና ዲሬክተር ሂለት ንወር። የሮበርት ሙጋቤ መንግስት የሰብአዊ መብት ተከራካሪዎችን እየገደለ ዲሞክራሲን እያጠፋና የሀገሪቱን የጤና ይዞታም ደረጃውን ዝቅ እያደረገ ያለ ነው በማለት የሙጋቤን መሾም ይነቅፋሉ። ዚምባብዌን ለአፍሪካ የጤና ጥበቃ በደጋፊነት ማቅረብ በእውነቱ ያማል ይላሉ ኑዌር። የድርጅቱ ዲሬክተር ዶክተር ቴዎድሮስ በበኩላቸው ዚምባብዌ የጤና አገልግሎት ለሁሉም እንዲዳረስ በሚል ጤና ጥበቃን ያስፋፋች ሀገር ነች ሲሉ ይከራከራሉ። ካቡል ውስጥ በሚገኝ የአፍጋኒስታን ጦር አካዳሚ ላይ ዛሬ ቅዳሜ የተካሄደ የአጥፍቶ ጠፊ ፍንዳታ 15 ካዴቶች ሞተው ሌሎች አያሌ መቁሰላቸውን የመከላከያ ሚኒስቴር አስታውቋል። ቅደም ሲል ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን ቅጥር ነፍሰ ገዳይ ከተማይቱ ውስጥ በሚገኝ በአንድ የሻይቶች መስጊድ ላይ ባደረሰው ጥቃት 50 ምዕመናንን ገድሎ ሌሎች ከ24 በላይ አቁስሏል። የአፍጋኒስታን ፖሊስ እንዳረጋገጠው የዛሬው ጥቃት የደረሰው ቦምብ የተጠመደበት መኪና ከሌላ ማርሻል ፋሂም ወታደራዊ ጦር አካዳሚ ውስጥ ከሚገኝ ሌላ መኪና ጋር እንዲጋጭ በመደረጉ ነው። መከላከያ ሚኒስቴር ቃል አቀባይ ዳዋላት ዋዚሪ የሟቾቹን ቁጥር አረጋግጠዋል። ሌሎች አራት እንደቆሰሉም አልሸሸጉም። በሌላ በኩል ትናንት አርብ ማታ አፍጋኒስታን ውስጥ በሚገኙ ሁለት መስጊዶች ላይ የደረሰ የአጥፍቶ ጠፊ ቦምብ ፍንዳታ ሰባ ሁለት ሰዎች ሞተዋል። ከሟቾቹ መካከል ህጻናት፣ ሴቶችም አሉባቸው ተብሏል። የካታሎኒያ ተገንጣይ መንግሥት እንደሚያስወግዱ የስፓኙ ጠቅላይ ሚኒስትር ሞሪዮኖ ትራዦ ዛሬ ቅዳሜ አስታውቀዋል። ከፊል ራስ ገዝ የሆነችው ካታሎኒያ ነፃነት ከማወጇ አስቀድሞ አዲስ ምርጫ እንዲካሄድ ጥሪ የሚያደርጉ መሆናቸውን ጠቅላይ ሚኒስትሩ ጨምረው ተናግረዋል። ራዦይ ይህን መግለጫ ይፋ ያደረጉት ተገንጣዮች የቀሰቀሱትን አመፅ ለማስቆም ዛሬ ቅዳሜ ከተካሄደው አስቸኳይ የካቢኔ አባላት ስብሰባ በኋላ ነው ተብሏል። የካታሎኒያ መሪው ካርልስ ፒዎጅሞን በበኩላቸው የስፓይ መንግስት ወደ ድርድር የማይመጣ ከሆነ የክልሉ ፓርለማ በነጻው ጥያቄ ዙሪያ ድምፅ እንደሚያሰጥ ተናግረዋል። አዲሱ አበበ ነኝ። ዜናው አበቃ። የዓለም ዜናዎቹን አደመጥን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። መግቢያው ላይ ወደ አስተዋወቅ ነው ዝግጅት እናመራለን። አሁን በኢትዮጵያ ሰብአዊ መብቶች እንዲከበሩና ሁሉን አቀፍ መንግስት እንዲመሰረት የሚጠይቀው የዩናይትድ ስቴትስ የህግ ረቂቅ ባለፈው መስከረም 18 2010 ዓ ም ድምፅ ሊሰጥበት የተወሰነ ቢሆንም መስከረም 22 ረቂቅ ህጉ በምክር ቤቱ ለውሳኔ ከተያዙ አጀንዳዎች ላይ እንዲነሳ ተደርጓል። ኤችአር 128 ድምፅ ሳይሰጥበት ለ30 ቀናት መተላለፉን ያረጋገጡልን የዩናይትድ ስቴትስ ምክር ቤት ምንጮች የኢትዮጵያ መንግስት ራሱ የመልካም አስተዳደር ማሻሻያ እርምጃዎችን ለመውሰድ ጊዜ እንዲሰጠው በመጠየቁ የምክር ቤት አባላትም ለዚህ እድል ለመስጠት ፈልገው ነው ይላሉ። በዩናይትድ ስቴትስ የኢትዮጵያ ቃል አቀባይና የህዝብ ዲፕሎማሲ ኃላፊ ግን ውሳኔው እንዲተላለፍ መንግስታቸው አልጠየቀም ሲሉ አስተባብለዋል። ረቂቅ ህጉ እንዲጸድቅ ዘመቻ ሲያደርጉ የቆዩ ትውልደ ኢትዮጵያ አሜሪካውያን ማህበረሰብ ተወካዮችና ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶች ግን ኤች አር 128 በፍጥነት ወደ ምክር ቤቱ አጀንዳ ተመልሶ ድምፅ እንዲሰጥበት ጥሪ እያሰሙ ነው። ትዝታ በላቸው የተለያዩ ወገኖችን አነጋግራ በርዕሰ ጉዳዩ ላይ የሚከተለውን ዘገባ አጠናቅራለች። ኤች አር 128 በኢትዮጵያ የሰብአዊ መብቶች እንዲከበሩና የአገሪቱ አስተዳደርም ሁሉን አቀፍ እንዲሆን የሚጠይቅ ህግ ነው። ረቂቀ ህጉ ከሁለቱም የዩናይትድ ስቴትስ ፓርቲዎች ከዲሞክራትና ሪፐብሊካን የተውጣጡ 71 የምክር ቤት አባላት ደጋፊዎች አሉት። ባለፈው ሐምሌ 20 209 ዓ ም የዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ ከሌሎች ተመሳሳይ መብቶች መብቶችና የውጭ ግንኙነቶች ረቂቆች ጋር ወደ ምክር ቤቱ ለአጠቃላይ ውሳኔ ድምፅ እንዲሰጥበት አሳልፎ ነበር። በኢትዮጵያ ላይ የቀረበውን የሰብአዊ መብት መከበርና መንግስት ሁሉን አቀፍ እንዲሆን የሚጠይቀውን ህግ ያረቀቁት የኒውጀርሲ ኮንግረስማን ክሪስምስ ናቸው። ባለፈው ሐምሌ ወር ታዲያ የህግ ረቂቁ ለአጠቃላይ ውሳኔ ወደ ምክር ቤቱ ሲያልፍ ህጉ ለኢትዮጵያ መንግስት ሌሎች እንዴት እንደሚያዩት መስታወት ነው ብለዋል። ይህ ረቂቅ ውሳኔ ለኢትዮጵያ መንግስት ራሱን እንዲታዘብ ከፊቱ የተቀመጠ መስታወት ነው። ሌሎች እንደዚህ ነው የሚያዩዋችሁ የሚል መልእክት ያስተላልፋል። ዓላማውም ራሳቸውን ፈትሸው ማሻሻያዎችን እንዲያደርጉ ነው። ኢትዮጵያ is an important ally and partner in international peacekeeping however the continuing violations of human rights are absolutely unacceptable ኢትዮጵያ ጠቃሚ ወዳጅና በዓለም አቀፍ ሰላም ጥበቃ ውስጥም አጋር ነች። ይሁን እንጂ እየቀጠሉ ያሉት የሰብዓዊ መብቶች ረገጣዎች ፈጽሞ ተቀባይነት የላቸውም። ለሕጉ መርቀቅና ማለፍ ምክንያት የሆኑትን በራሱ በዩናይትድ ስቴትስ ዓመታዊ የሰብአዊ መብት ሪፖርት ላይ የተዘረዘሩትን የኢትዮጵያ መንግስት የኢትዮጵያ መንግስት የመብት ጥሰቶች ዘርዝረዋል። ኮንግረስማን ክሪስ ስሚዝ በጸጥታ ኃይሎች የሚፈጸሙ የዘፈቀደ ስርዓቶች፣ ግድያዎችና የማሰቃየት አድራጎቶች በመናገርና በመደራጀት ነፃነቶች ላይ እየተጣሉ ያሉ እገዳዎች፣ በተቃዋሚዎችና በጋዜጠኞች ላይ የሚካሄዱ በፖለቲካው የሚመሩ የፍርድ ሂደቶች፣ የማዋከብና የማሸማቀቅ ድርጊቶች። ሪፖርቱን ስታነቡት በኢትዮጵያ መንግሥት ላይ የቀረበ ክስ አይነት ነው። የኢትዮጵያ መንግሥት እነዚህን ሁሉ የመብት ጥሰቶች እንደሚፈጽም ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶችና እራሳቸው የግፉ ሰለባ የሆኑ አሊያም ለወገናችን ደህንነትና ሀገራችን ሰላም እንቆረቆራለን የሚሉ ወገኖች ሲወተውቱ ቆይተዋል። በተያዘለት ቀጠሮ መስከረም 18 ቀን 2010 ዓ ም እንደ ታቀደው በጠቅላላው የዩናይትድ ስቴትስ ምክር ቤት ድምፅ ሳይሰጥበት ሲቀርና መስከረም 22 ደግሞ ጭራሹን ያለምንም ማብራሪያ ከአጀንዳው ሲወጣ ሕግ እንዲሆን የምክር ቤት ተወካዮቻቸውን በማሳሰብ ሲታገሉ ከነበሩት ድርጅቶች ከፊሎቹ ምክንያቱን በመጠየቅ ለምክር ቤት አፈ ጉባኤ ፖል ራያን ደብዳቤ ጽፈዋል። እነርሱም በሰሜን አሜሪካ የአማራ ማኅበር፣ የፍትሕና ተጠያቂነት ማዕከል፣ የኢትዮጵያ ሰብአዊ መብት ፕሮጀክት፣ የኦሮሞ ጥቅም አስጠባቂዎች ጥምረት፣ ለአዲስቷ ኢትዮጵያ ትብብር ንቅናቄ እንዲሁም የዓለም አቀፍ የሰብአዊ መብት አስከባሪ ድርጅቶች አምነስቲ ኢንተርናሽናል ዩኤስኤ፣ ሂዩማን ራይትስ ዋች እና ፍሪደም ሃውስ ናቸው። እነዚህ ድርጅቶች ከምክር ቤት አፈ ጉባኤ ፖል ራያን የተሰጣቸው መልስ ስለመኖሩ ይህ ዝግጅት እስከ ተጠናቀቀ ጊዜ ድረስ የተገለጸ ነገር ባይኖርም፣ ኤች አር 128 በዕለቱ ድምፅ እንዳይሰጥበት የተደረገበትን ምክንያት ከጅምሩ ሕጉ እንዲጸድቅ ሲደግፉ ከቆዩት የዩናይትድ ስቴትስ ምክር ቤት አባላት አንዱ የኮሎራዶ ሪፐብሊካን ኮንግረስማን ማይክ ኮፍመን ደንቨር ኮሎራዶ ለሚገኘው ለኢትዮጵያ ማህበረሰብ ገልጸዋል። ማህበረሰቡ መስከረም 17 የደመራን በዓል ሲያከብር በስፍራው ተገኝተው እንኳን አደረሳችሁ ካሉ በኋላ ህጉ ከመጽደቅ የተጓጎለው በኢትዮጵያ መንግስት ውትወታ መሆኑን ተናግረዋል። ስ ያን የህግ ረቂቅ የዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ በሙሉ ድምፅ ነው ያሳለፈው። እናም በሙሉ ምክር ቤቱ ሊጸድቅ ቀርቦ ነበር። ለኢትዮጵያ መንግሥት ጥረት ምስጋና ይግባውና ድምፅ ሳይሰጥበት ቀረ። የኢትዮጵያ መንግሥት አምባሳደር ለዩናይትድ ስቴትስ ምክር ቤት አባላት ይህን ሕግ ካጸደቃችሁ በጸረ ሽብር ዘመቻው አንተባበራችሁም አሏቸው። የሆነ ሆኖ ዩናይትድ ስቴትስ የራሱን ሕዝብ የሚያሸብር መንግሥት እንዴት ትደግፋለች? How can we look the other way? Of the majority of its citizens, and we cannot do that. We must stand stand and understand that. United States, this is, is a long fight. This is This is a long fight on multiple fronts, and it is a fight that we cannot give up on. If we give up on this fight, ይህ ረጅም ትግል የሚጠይቅ ነው። ይህ በተለያዩ አቅጣጫዎች ትግል የሚጠይቅ ነው። ተስፋ የምንቆርጥበት የሚገባ ትግል ግን አይደለም። በዚህ ትግል ተስፋ ከቆረጥን፣ በዚህ ትግል ከተሸነፍን፣ በኢትዮጵያ ያለው ሕዝብ ነው የሚሰቃየው። ስለዚህ ኅብረታችንን መጠበቅ አለብን። በኢትዮጵያ የሁሉም ዜጎችን መብት የሚያከብር መንግሥት እስከሚኖር ድረስ በጋራ መቆም አለብን። እግዚአብሔር ይባርካችሁ ኤች አር 128 እንደተጠበቀው መስከረም 18 2010 ዓ ም በጠቅላላው የዩናይትድ ስቴትስ ምክር ቤት ድምፅ ያልተሰጠበት ሌላው ምክንያት የኢትዮጵያ መንግሥት ውሳኔው እንዲተላለፍ በመጠየቁ መሆኑን የዩናይትድ ስቴትስ ምክር ቤት ምንጮች ይናገራሉ። የኢትዮጵያ ተወካዮች ምክር ቤት ሲከፈት የሰብአዊ መብቶችን የሚያስከብሩና ተቃዋሚ ፓርቲዎችንም በሀገሪቱ አስተዳደር ሚና እንዲኖራቸው የሚያደርግ ሕግ ያጸድቃሉ፣ ስለዚህ ጊዜ ይሰጠን የሚል ሐሳብ በኢትዮጵያ መንግሥት ባለሥልጣናት ለምክር ቤት አባላት እንደቀረበ ስማቸው እንዳይጠቀስ የጠየቁ ነገር ግን ለጉዳዩ ቅርበት ያላቸው የዩናይትድ ስቴትስ ምክር ቤት ሠራተኛ ገልጸውልናል። የዩናይትድ ስቴትስ ምክር ቤት መሪዎች ሕጉ አያልፍም የሚል ግምት የላቸውም። የኢትዮጵያ መንግሥት ለጊዜ ውሳኔው እንዲተላለፍ ስለጠየቀ ዕድሉን ለመስጠት ነው ብለዋል። የዩናይትድ ስቴትስ ምክር ቤት ምንጮቻችንና የኮሎራዶ ኮንግረስማን ማይክ ኮፍማን የተናገሩትን ይዘን ዋሽንግተን ዲሲ ወዳለው የኢትዮጵያ ኤምባሲ ደወልን። የኤምባሲው የህዝብ ዲፕሎማሲ ኃላፊና ቃል አቀባይ አቶ ተስፋዬ ወልዴ አስተባብለዋል። ይህ ከኛ የተናገረ እንደዚህ ተብሎ በሪካርድ የተቀመጠ የለም። ነገር ግን የዲፕሎማሲ ግንኙነቶች ከባይላተራል ግንኙነቶች ከተለያዩ የምክር ቤት ሰዎችና ሴናተሮች ጋር ግንኙነትና ያደርጋል ኤምባሲያችን ግን በዚህ ውይይት ወቅት በማንኛውም ጊዜ እንደሚደረግ ሁለት ሁለትዮሽ ግንኙነት የሚደረጉ ምክክሮች ናቸው። በኤችአሩ ላይ እንደዚህ ተብሏል፣ ይሄ ተብሏል የሚለውን ጽሁፎች ሲነበቡም፣ ሌሎችም ሲናገሩት ሰማለሁ። ግን በዚህ ክቡር አምባሳደራችንም ቢሆን እዚህ ያለው ይሄን ነገር ብለው የተናገሩትና ና በሪከርድ ያለ ነገር የለም ምናልባት በእኔ ግምት ግምት ነው የሚል ነው። ምናልባት ይሄን ይበልጥ ደግሞ ለማለት በመንግስት ደረጃ የተነገረ ካለ ኢትዮጵያ ያሉትን ቃል አቀባይ ማነጋገር የሚሻል ይመስለኛል። ግን በእኛ ደረጃ ክቡር አምባሳደር ግርማ ይሄንን የተናገሩበትም አጋጣሚም ሁኔታዎችም የለም። ስብሰባዎቹም ግን ያው በማንኛውም ጊዜ እንደሚደረግ ግንኙነቶች ከአንድም ብቻ አይደለም ከብዙ የምክር ቤት ሰዎችም ጋር ሴኔተሮችም ጋር ውይይት ያደርጋሉ፣ ይገናኛሉ። አቶ ተስፋዬ እንደ መከሩትም ጥያቄውን ለኢትዮጵያ ውጭ ጉዳይ መስሪያ ቤት ቃል አቀባይ አቅርበን ነበረ ለጊዜው መረጃ እንደሌላቸው ነው የገለጹልን። ኤችአር 128 የኢትዮጵያ የሰብአዊ መብቶች መከበርና ሁሉን አጠቃላይ መንግስት እንዲመሰረት የሚጠይቀው ህግ ላይ ድምፅ ሳይሰጥበት ለምን እንደቀረ የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ፖል ራያንን በደብዳቤ ከጠየቁት የሰብአዊ መብት ተቆርቋሪ ድርጅቶች አንዱ ፍሪደም ሃውስ ነው። ፍሪደም ሃውስ ባለፈው ጥቅምት ስድስት ባወጣው መግለጫም የኢትዮጵያ መንግስት ህጉ ከጸደቀ በጸረ ሽብር ዘመቻው ዩናይትድ ስቴትስን አልተባበርም ማለቱ ባዶ ማስፈራሪያ ነው የሚል መግለጫ አውጥቷል። የድርጅቱ የአፍሪቃ ፕሮግራም ከፍተኛ ኃላፊ ዮሴፍ ሙሉጌታ ባድዋዛ የኢትዮጵያ መንግስት የአሜሪካ ምክር ቤት አባላት ህጉን እንዳይደግፉ ገንዘብ ከፍሎ እንደሚያግባባም መረጃ አለ ብለዋል። የሎቢንግ ድርጅት የተመዘገበ አንድ ድርጅት ስ ሎቢንግ የሚባል ነው እንግዲህ። ከዚህ ድርጅት ጋር በጃንዋሪ በዚህ ዓመት የኢትዮጵያ መንግስት ያደረገውን ውል ለማየት እድል አግኝቼ ነበር እና በዛ ውል መሰረት ድርጅቱ ለዚህ ስራ መቶ ሀምሳ ሺህ የዩናይትድ ስቴትስ ዶላር በወር እንዲከፈለው ተስማምቶ ነው ስራውን እየሰራ ያለው። ያ ውል ሜሞራንደም ኦፍ አንደርስ ነው የሚለው። ለአንድ ዓመት እንዲቆይ ሆኖ ጃንዋሪ ሀያ ሶስት ሁለት ሺ አስራ ሰባት እዚህ ባሉት አምባሳደር እና በድርጅቱ ተወካይ መካከል የተፈረመ ነው። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ቃል አቀባይና የሕዝብ ዲፕሎማሲ ጉዳዮች ኃላፊ አቶ ተስፋዬ ወልዴን እውነት የኢትዮጵያ መንግስት ይህንን ሕግ እንዳይጸድቅ በየወሩ ይህን ያህል ገንዘብ ያወጣል በሚል ከአሜሪካ ድምፅ ራዲዮ ለቀረበላቸው ጥያቄ ሲመልሱ አሁንም ሲባል ነው እነዚህ ሎቢ ግሩፖች እንደዚህ ያደርጋሉ እንደዚህ ነው የሚለው ነገር፣ እኛ ሚስዮኑ ዲፕሎማሲ ግንኙነቱን የሚመራው ሚስዮኑ ነው። ሚስዮኑ ባሰማራቸው ዲፕሎማቶች ይህንን ግንኙነቶች እየሰራ ነው። ምክንያቱም እዚህ ያለ ነው የዲፕሎማሲያዊ ግንኙነት ከአሜሪካ መንግስት ጋር ለማካሄድ እና ግንኙነቱን ወደ በለጠ ደረጃ ከፍ ለማድረግ ነው። ሌላ አጋዦች አሉ እንደዚህ ለማድረግ ነው ምናምን የሚለውም ነገር እኔ የማቀው ጉዳይ ስለሌለኝ መልስ ልሰጥሽ አልችልም። ግን እኛ እንደ ሚሲዮን የመጣንበትም ያለንበትም ሚሽን ይሄንን ነው። አቶ ተስፋዬ እንግዲህ ከአምስት ነጥብ ሚሊዮን ህዝብ በላይ በሚራብበት ሀገር ኢትዮጵያ ውስጥ ሕጻናት፣ ሴቶች ችግር ውስጥ ባሉበት ሁኔታ አንድ መቶ ሀምሳ ሺህ የዩናይትድ ስቴትስ ዶላር በየወሩ እየተከፈለ ይሄንን ህግ ለማቆም የሚደረገው ጥረት ትክክለኛ ገጽታም ስለማይሰጥ ነው፣ ይሄ ትችት የሚሰነዘረው ብዙውን ጊዜ እውነት ቢሆን ትችቱ ይሆናል ነው። እኔ ግን በዚህ ደረጃ ላይ ይሄ ነው። አሁን አንቺ የምትዩ ነገር እንደተፈጸመ አድርጌ የምናገረው ነገር የለኝም ማለት አልተፈጸመም ነው የሚሉኝ። እኔ ማቀው ነገር የለኝም። የሰብአዊ መብት ተሟጋች ድርጅቱ ፍሪደም ሀውስ የአፍሪቃ ፕሮግራም ከፍተኛ ኃላፊ የኢትዮጵያ መንግስት የድንጋጌው መጽደቅ የኢትዮጵያ መንግስት የድንጋጌውን መጽደቅ የሚቃወመው ከቅርብ ዓመታት ወዲህ እየገነባ ያለው አዎንታዊ ምስል እንዳይበላሽበት እንጂ ከዩናይትድ ስቴትስ ሽርክና በእጅጉ ተጠቃሚ ነው ይላሉ። ዩናይትድ ስቴትስ የልማት እርዳታ ከምታደርግላቸው ከሰሃራ በታች የሚገኙ ሀገራት መካከል ኢትዮጵያ በጣም ብዙ ድርሻውን በመቀበል ፊት ከሚመደቡት ሀገሮች ውስጥ ነች። ከዚህ በተጨማሪ በሁለቱ ሀገራት መካከል ያለው ግንኙነት የአንድ ወገን ብቻ አይደለም። ዩናይትድ ስቴትስ በአፍሪካ ቀንድ አካባቢ ያላትን የብሔራዊ ጸጥታ ኢንትረስት ከኢትዮጵያ መንግስት ጋር በመተባበር ለማስከበር እንደምትሰራ ይታወቃል። ከዛ ጋር ተያይዞ ግን በግንኙነቱ ዩናይትድ ስቴትስ የዲፕሎማቲክ ድጋፍን ጨምሮ ለኢትዮጵያ መንግስት የልማት ድጋፍ እንደዚሁም ፖለቲካዊ ድጋፍ የተለያየ ዘርፍ ያለው ትብብር ነው እና ይሄ ድንጋጌ በምክር ቤት መጽደቁ የኢትዮጵያን መንግስት ከምንም በላይ ያሳሰበው ጉዳይ የሚመስለኝ በተለይ ከቅርብ ካለፉት አስርና ስድስት ሰባት ዓመታት ወዲህ የኢትዮጵያ መንግስት በዓለም አቀፍ ደረጃ እየገነባሁት ነው እያለ ያለው ምስል ወይም ኢሜጅ እዛ ምስል ላይ ከፍ ያለ ጉዳት ያደርሳል ከሚል ስጋት ነው። ከሁለት ዓመታት ወዲህ በኦሮሚያና በአማራ ክልሎች እንዲሁም በሌሎች የአገሪቱ ክፍሎች ይፈጸማሉ የተባሉትን የሰብአዊ መብት ጥሰቶች የተባበሩት መንግስታት የሰብአዊ መብት አስጠባቂ ድርጅት፣ የአውሮፓ ህብረትና አለም አቀፍ መንግስታዊ ያልሆኑ ድርጅቶች መንግስት በሩን ለመርማሪዎች ከፍቶ መጠየቅ ያለባቸው አባላት እንዲጠየቁ ግፊት ሲያደርጉ ነበር። የኢትዮጵያ መንግስት ግን ጥያቄያቸውን ጆሮ ዳባ ልበስ ብሏል በማለት ያማረራሉ የመብት ተቆርቋሪ ድርጅቶች። የህግ ድንጋጌው የመፍትሄ ሀሳቦችንም ያካተተ ካልሆነም፣ ቅጣት አዘል መሆኑን የፍሪደም ሀውስ የአፍሪካ ፕሮግራም ኃላፊ ዮሴፍ ሙሉጌታ ባድዋዛ ይናገራሉ። የመፍትሄ ሀሳቦችን የያዘ ድንጋጌ ነው። ከነዚህ መካከል አንዱ መንግስት ተቃዋሚዎችን ማሳደዱን እንዲያቆም፣ የሰብአዊ መብት ተሟጋቾችን በሐሰት ክሶች መክሰሱን እንዲያቆም፣ ሀገሪቱ ውስጥ የወጡት አፋኝ ህጎች እንዲሻሻሉና ከተቻለም እንዲሰረዙ፣ ይህ ሆኖ የማይገኝ ሲሆን ግን የከፋ ሰብአዊ መብት ጥሰት የሚፈጽሙ የኢትዮጵያ ባለስልጣናት ላይ ከጉዞ ማዕቀብ ጀምሮ የተለያዩ እገዳዎች እንዲጣሉ የሚጠይቅ ረቂቅ ነው። ኤችአር 128 በኢትዮጵያ የሰብአዊ መብቶች እንዲከበሩና የሀገሪቱ አስተዳደርም ሁሉን አቀፍ እንዲሆን የሚጠይቀው በዩናይትድ ስቴትስ ሕግ እንዲጸድቅ ከፍተኛ ዘመቻ ሲያደርጉ ከነበሩት ድርጅቶች አንዱ የኢትዮጵያ አሜሪካውያን ሲቪክ ካውንስል የተባለው ነው። ይህን ድርጅት ወክለው በዩናይትድ ስቴትስ ምክር ቤት አባላት ፊት በኢትዮጵያ ውስጥ ይካሄዳሉ ስለሚባሉት የመብት ጥሰቶች የምስክርነት ቃል ከሰጡት ትውልደ ኢትዮጵያውያን አንዱ ዲያቆን ዮሴፍ ተፈሪ ናቸው። ላለፉት በርካታ ዓመታት የኢትዮጵያ መንግሥት ላይ ይህ መብት አስከባሪ ሕግ እንዲያልፍ ከፍተኛ ጥረት ነበር፤ ብዙዎቹም ተደናቅፈዋል። ይህን የተለየ የሚያደርገው ምንድን ነው ብለን ጠይቀናቸዋል። ይሄኛውን ግን ማስቆም አይቻልም። ለምን? በሙሉ ኮሚቴ በሴኔቱ ያለፈ ሕግ ስለሆነ እነዚህ ሁለቱ ሕጎች አንድ ላይ እየተራመዱ ያሉ በመሆናቸውና በተለይ ደግሞ የሴኔቱ ልክ እንደ ኤችአር ዋንቶኔ በሙሉ ድምፅ ሪፐብሊካኖቹም ዴሞክራቶችም የደገፉት በመሆኑ አንድ ላይ ቀርቦ በሴኔት ሙሉ ምክር ቤት ላይ ካለፈና እንደ ተመሳሳይ እድል ካገኘ ወደ ፕሬዚደንቱ ቀርቦ ሕግ የአገሪቷ ህግ መሆን የሚችል አይተን ማናቀው ተስፋ እስካሁን ድረስ ያልደረስንበትን ተስፋ የያዘ ነው። ስማቸው እንዳይጠቀስ የጠየቁና ለህጉ ቅርበት ያላቸው የዩናይትድ ስቴትስ ምክር ቤት የስራ ባልደረባ ህጉ ከሁለቱም ፓርቲዎች ማለትም ከሪፐብሊካንና ዴሞክራት በተወከሉ ሰባ አንድ አባላት ስለሚደገፍ መጽደቁ አይቀሬ ነው ይላሉ። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ዝግጅታችንን አጋምሰናል። በመቀጠል ደግሞ ደሳለኝ መኮንን በሙዚቃ ቃና እያዝናናችሁ እንዲያመሽ መስመሩን እለቅለታለሁ። ደሱ፣ ከአድማጮች ጋር መልካም ቆይታ። ቆንጅት፣ አመሰግናለሁ አየር መስመሩን ስላለቀቅሽልኝ። ሰላም ሰላም ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቀን አድማጮች እንደምሰነበታችሁ። ለሳምንት ክብር ክብርህ ሰላምታ ከስቱዲዮ 4 ከአንገቴ ጎንበስ ብያለሁኝ። በዛሬው የሙዚቃ ቀና ፕሮግራም በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ አስረኛ ደረጃ የያዙትን ዜማዎች ነው ይዤላቸው የቀረብኩት። በቀጥታ ብዙም ጊዜ ሳናጠፋ ወደ ሙዚቃችን ነው የምንገባው። በዚህ ሳምንት የአስረኝነትን ደረጃ የያዘው አንፎርጌተብል የተሰኘው ፍሬንች ሞንታና ከስዌሊ ጋ በጋራ የሚጫወቱት ዜማ ነው። አሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የአስረኝነትን ደረጃ የያዘው አንፎርጌተብል ፍሬንች ሞንታና ከሱዌ ሊ ጋር በጋራ በተጫወቱት ዜማ ነው። የምሽት ፕሮግራማችንን የጀመርነው በድጋሚ የክብር ሰላምታዬ በያላችሁበት ይድረስ እያልኩኝ፣ ቀጥዬ ደግሞ በዚህ ሳምንት የዘጠኝነትን ደረጃ የያዘው ሶሪ ኖት ሶሪ የተሰኘው የዴሚ ሎቫቶ ዜማ ነው። ዜማው ይኸውና። here looking like revenge feeling like a 10 the best I ever been and yeah I know how bad it must hurt to see me like this but it gets worse now you're out here looking like regret ain't too proud to beg second chance you'll never get and yeah I know how bad it must hurt to see me like this but it Chicken, baby, I'm the baddest. Stop playing with a savage. Can't have this, can't have this. ሶሪ ኖት ሶሪ የተሰኘው የደሚ ሌቫሮ ዜማ በዚህ ሳምንት የዘጠነኝነትን ደረጃ ሲይዝ፣ ቀጥለን የምናደምጠው ደግሞ ተንደር የተሰኘው የኢማጂን ድራገን አልበም የስምንተኝነትን ደረጃ ይዟል። ተንደር Yes, sir. Not a follower, fit the box, fit the mold. Have a seat in the foyer. Take a number. I was lightning before the thunder. Thunder, thunder, thunder, thunder, thunder, thunder, thunder, thunder, thunder, feel the thunder. Lightning and the thunder. Thunder, feel the thunder. Lightning and the thunder, thunder, thunder, thunder, thunder. Kids were laughing in my classes while I was scheming for the masses. Who do you think you are? Dreaming about being a big star. They say you're basic, they say you're easy. You're always riding in the backseat. Now I'm smiling from the stage while you were clapping. ደር የተሰኘውን የኢማጂን ድራግንን ዜማ ነበር ያደመጥነው። ወደ ሰባተኛ ደረጃ ስናመራ ደግሞ ቱ ጉድ አት ጉድባይዝ የተሰኘውን ለስለስ ያለውን የሳም ስሚዝን ዜማ እናገኛለን። You must think that I'm new to this But I have seen this song before. I'm never gonna let you close to me, even though you mean the most to me. Cause every time I open up, it hurts. So I'm never gonna get too close to you, even when I mean the most to you. In case you're gonna leave me in the dirt. But every time you hurt me, the less that I cry. And every time you leave me, the quicker these tears dry. And every time you walk out, the less I love you. Baby, we don't stand a chance. It's sad, but it's true. I'm way too good at goodbye. I'm way too good at goodbye. I'm way too good at goodbye. I'm heartless. I know you're thinking I'm cold. I'm just protecting my innocence. I'm just protecting my soul. I'm never gonna let you close to me, even though you mean almost to me. Cause every time I open up, it hurts. So I'm never gonna get too close to you Even when I mean the most to you In case you go and leave me in the dirt But every time you hurt me The less that I cry And every time you leave me The quicker these tears dry And every time you walk out The less I love you Baby we don't stand a chance it's sad, but it's true. I'm way too good at good. ቱ ባይ የተሰኘው የሳምዝሚስ ዜማ በዚህ ሳምንት የሰባተኝነትን ደረጃ ሲዝ፣ የስድስተኝነትን ደረጃ ያዘው ደግሞ ሚሄንቴ የተሰኘው ጄ ቫልቪን ዊሊ ዊሊያም በጋራ የሚጫወቱት ዜማ ነው። ቪዮንቴም አለችበት። የዜማው ርዕስ ሚሄንቴ። Soy la arena de los nenes, mi gente no se detiene, aquí nadie se quiere ir. ritmo está en tu cabeza, ahora suéltate y mueve los pies. Me encanta cuando el bajo suena, empezamos a subir de nivel. Y toda mi gente se mueve, la fiesta la llevo en mis genes. Yo soy la arena de los nenes, mi música los tiene fuerte bailando y se baila así. La fiesta no para pena comienza. Se concede, se la la la lololalala. Francia, la, la, la, Francia la, Colombia, Houston, Freeze. Kim Alvin, Willy Williams. Fiance, Freeze. Los DJ no mienten, le gusta mi gente. Y eso se fue mucho. No les bajamos, más nunca paramos. Eso es tropado y peor. ¿Y, ¿Y dónde está el, gigante? ¿Está el gigante? Me fue a you're with me. Say yeah, yeah, yeah. Say hey, yeah, yeah. <laughs> Say my body stay wetter than the ocean. And it's say that Creole in my body's like a potion. I can be a beast or I can give you emotion. Please don't question my devotion. I've been giving birth on these haters because I'm fertile. See, he's ጄ ቫልቪን ዊሊ ዊሊያም ከቢያንሴ ጋር የተጫወቱት ሚሄንቴ የተሰኘው ዜማ በዚህ ሳምንት የስድስተኝነትን ደረጃ የያዘ ሲሆን የአምስተኝነትን ደረጃ የያዘው ደግሞ ፌል ኤትስቴል የተሰኘው የፖርቱጋል ዜመን ዜማ ነው። I'm myself. the 日本。 ሰንጠረዥ ላይ በዚህ ሳምንት የአምስተኝነትን ደረጃ የያዘውን ፊል ፌል ኤትስቴል የተሰኘውን የፖርቱጋል ዘማንን ዜማ ነበር እያድመጥ ነው። አድማጮች እያድመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ አስራ አራት ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ሲሆን ለአማርኛው ክፍል መልክትተው የውስጥ ቁጥራችን አስራ አራት መሆኑን አትዘንጉ። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ደርሰናል። ስለዚህ ጻፉልን፣ እንደውሉልን፣ አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። ወደ ዜማው ልመልሳችሁና በዚህ ሳምንት የአራተኝነትን ደረጃ የያዘው ሉክ ዋት ዩ ሜድ ሚ ዱ የተሰኘው የቴይለር ስዊፍት ዜማ ነው። እንኸውም Look what you made me do. Look what you made me do. Look what you just made me do. Look what you just made me do. I, I don't, don't like your kingdom. Cakes, they, they once belonged to me. me. You asked me for a place to sleep. Locked me out and threw a feast. What? The world moves on another day, another drama, drama. I got mine, but you will all get yours. But I got smarter, I got harder in the nick of the time. Time. I, I rose up from the dead, I do it all the I've got a list of names, and yours is in red underlined. I check it once, then I check it twice. Oh. Oh, look what you made me do. Look what you made me do. Look what you just made me do. Look what you I just did. made me do. Oh. Look what you made me do. Look what you made me do you just made me do. Look what you just made me do. I don't trust <laughs> uh, me don't you don't trust nobody. I do I <laughs> do I've been on a low, I've been taking my time. I feel like I'm out of my mind. I feel like my life ain't mine. Who can relate? Ooh. Ooh. I've been on a low, I've been taking my time. I feel like I'm out of my mind. I feel like my life ain't mine. I don't wanna be alive. I don't wanna be alive. I just wanna die today. I just wanna die. I'm talking about they think they know it. I've been praying for somebody to say me. No one's heroic in my life. Don't even matter, I know it. I know it, I know I'm hurting deep down, but can't show it. I never had a place to call my own. I never had a home. Ain't nobody calling my phone. Where you been? Where you at? What's on your mind? They say every life precious, but nobody care about mine. I've been running low, I've been taking my time. I feel like I'm out of my mind. I feel like my life ain't mine. Like my life ain't mine I want you to be alive ይቅርታ የቀሩትን ሁለት ዜማዎች ለማጠናቀቅ ዜማዎችን አጠር አጠር አድርጌ መጫወት ይኖርብኛል። ያዳመጥነው በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የሶስተኝነትን ደረጃ የያዘውን 1-800-273-8255 የተሰኘውን የሎጂክን ዜማ ነበር። የሁለተኝነትን ደረጃ የያዘው ዜማ ደግሞ ላለፉት በርካታ ሳምንታት በአንደኝነት ደረጃ ከቆየ በኋላ ይሄው በዚህ ሳምንት የአንደኝነቱን ደረጃ ለቆ ወደ ሁለተኛ ደረጃ ዝቅ ብሏል። Bodak yalo yetsenyo je, je cardebe semano <cute> If you want to, these expensive. These is red bottoms. These is bloody shoes. Hit the score, I can get them both. I don't want to choose. And I'm quick, cutting also So don't get comfortable. Look, I don't dance now. I make money moves. Say, I don't gotta dance. I make money move. If I see you now speak that means I do with you. I'm a boss to a worker, which I make bloody moves, now she say, she gon' do what or who, let's find out and see, Cardi B, you know where I'm at, you know where I be, you in the club, just to party, I'm there, I get paid a fee, I be in and out them banks so much, I know they tired of me, honestly, don't give a f*** about who ain't front of me, Drop two mixtapes in six months, we're breaking as hard as me, I don't bother with these don't let these bother me they yeah. see pictures they say i some who they tryna be look i might just in some babe i might just chill with your boo i might just spill on your babe My feel like a lake he wanna swim with his face i'm like okay uh -huh. Let him get what he want he buy me east in and then you wave when it go back to the horse. I got the trunk in the front, I'm the hottest in the street. No, you probably heard of me. Got a bag and fix my teeth. Hope you know it ain't cheap. And I pay my mama bills. I ain't got no time to chill Think these things be mad at me, they baby father run a bill. You can for with me. If you wanna these expensive, these is red bottoms, these is bloody shoes. Hit the score. I can get them both. I don't wanna choose, and I'm quick cutting also, don't get comfortable. Look, I don't dance now, I make money moves. Say I don't gotta dance, I make money move. If I see you now, I don't speak, that means I do with you. I'm a boss to a wreck up wreck up try make bloody move if hey, you, you up you get pop ለበርካታ ሳምንታት በቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ ከሰነበተ በኋላ በዚህ ሳምንት ወደ ሁለተኝነት ደረጃ ዝቅ ያለውን ቦዳክ የለው የተሰኘው የካርዲቢ ዜማን ነበር ያደመጥነው። የካርዲቢን ዜማ ገልብጦ ወደ አንደኝነት ደረጃ የመጣው ሮክስታር የተሰኘው የፖስት ማሎን ዜማ ነው። ቶኒዋን ሳቤጅ አብሮት ተጫውቷል። የተከበራቸው የሙዚቃ ቀን አድማጮች አብራችሁ ስለቆያችሁ እያመሰገንኩኝ የምሰናበታችሁ በዚሁ ሮክስታር በተሰኘው በሳምንቱ ምርጥ አንደኛ ዜማ ይሆናል። በሚቀጥለው እስከምንገናኝ በሰላም በፍቅርና But in hands, but they're selling my kunny bakul Ciao I've <imitation> <imitation> <imitation> <imitation> been I've been I've been poppin' poppin' plain I feel just like a rock star All my brothers got their and they always be smoking like a rock star with me, with me call up on oh no you show up main them the shot my homies pull up on your block, they make that thing go grata ta ta. -ta. Hey, hey. Switch my whip, came back in black. I'm starting saying recipes to burn hey Close that door, we blowing smoke. She asked me light a fire like a Mars song. Act a fool on stage, probably leave my show in a cop car. Hey. It was legendary through a TV, out the window of a montage. montage. On this table, look. I've been, been, been, poppin', poppin', man. I feel just like a rock star. All my brothers got that gas, and they always be smoking like a rock star. When me, when me call up on no, and show up, man, them the shot When my homies pull up on your block, they make that tango, grata, ta, ta. I've been in the hills, superstars, feelin' like a pop star. Drinking any bad, jumping in the pool and I ain't got on no bra. Hit her front or back, pulling on the tracks and now she screaming out no more. They like savage, why you got a 12 car garage and you only got six cars? I ain't with the cake and how you kiss that. Your wifey say I'm looking like a whole snap. Green honeys in my safe, I got old racks. L.A. is always asking where the living like a rock star smash out on a cop car sweeter than a pop tart you know you are not hard i didn't make the hat chart remember i used to chop hard living like a rock star i'm living like a rock star i've been i've been popping popping poppin', man i feel just like a rock star all my brothers got that gas and they always be smoking like a rock star when we when call up on no can't yeah, show up, man, them the shot -toss. When my homies pull up on your block, they make that thing go grata-ta-ta. አጠቃላይ ዜና እናሰማለን። በግብፅ ምዕራባዊ በረሃ ውስጥ ከነውጠኞች ጋር በተካሄደ የተኩስ ልውውጥ 54 የግብፅ ፖሊሶች መሞታቸውና ስምንት የደህንነት አባላት መቁሰላቸው ተገለጠ። ኒጀር ውስጥ ለተገደሉት አራት የዩናይትድ ስቴትስ ወታደሮች መከላከያ ሚኒስቴር መልስ እንዲሰጥ የምክር ቤት አባላት እየወተወቱ ባሉበት ወቅት ስለ ግድያው አዲስ ዝርዝር መውጣቱ ተነገረ። በሌላ በኩል ዚያው ኒጀር ውስጥ የሚገኙ ባለስልጣናት እንደገለጡት ከ24 የማያንሱ የፖሊስ አባላት የቀደሙት አራት የዩናይትድ ስቴትስ ወታደሮች በተገደሉበት ሁኔታ መሞታቸው ታውቋል። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ጆን ኤፍ ኬኔዲ እንደ አውሮፓ አቆጣጠር በ1993 እንዴት እንደተገደሉ የሚገልጥ ዶክመንት ይፋ እንዲሆን የሚፈቅዱ መሆናቸውን ፕሬዚዳንት ዶናልድ ትራምፕ ዛሬ ቅዳሜ አስታውቀዋል። የዓለም ጤና ድርጅት ዲሬክተር ዶክተር አዳኖም ዶክተር ቴዎድሮስ አዳኖም ይቅርታ የዚምባብዌውን ሮበርት ሙጋቤን ተላላፊ ላልሆኑ ሕመሞች የአፍሪካ የበጎ ፈቃድ አምባሳደር አድርገው ሾሟቸው። ውሳኔው ግን ውዝግብ ቀስቅሰዋል። ካቡል ውስጥ በሚገኝ የአፍጋኒስታን ጦር አካዳሚ ላይ ዛሬ ቅዳሜ የተካሄደ የአጥፍቶ ጠፊ ፍንዳታ 15 ካሬቶች ገደለ፣ ሌሎች አያሌ ማቆሰለ ሲሉ የመከላከያ ሚኒስቴር ባለሥልጣናት አስታወቁ። በሌላ በኩል ትናንት ማታ አፍጋኒስታን ውስጥ በደረሰ ፍንዳታ 72 ሰዎች ሞተዋል። አዲሱ አበበ ነኝ። ዜናው አበቃ። የአሜሪካ ድምጽ ራዲዮ ጣቢያ ከምሽቱ 3 ሰዓት እስካሁን አራት ሰዓት ሲያስተላልፍ የቆየው የአማርኛ ፕሮግራም እዚህ ላይ አበቃ። ነገ እሁድ ራዲዮ መጽሔት ከተለያዩ ዝግጅቶች ጋር ይጠብቃችኋል። አብራችሁን ስላመሻችሁ እናመሰግናለን። ያስተናገድኳችሁ ቆንጂት ታዬ ነኝ፣ ፕሮግራማችንን የመራችሁ ብርሃን ኃይሉ። በሰላም ደሩ።